በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 18 2007 ዓ.ም ዝግጅታችን ጀምረ። ጤና ይስጥልን። እንደምን አመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና አሉላ ከበደን። በእኛ እምነት በእውነት አረመኔያዊ በሚባል ደረጃ የሰው ልጅ በእውነት በሰላም ባዶ እጁ ለወጣ ሰልፈኛ ያሳዩት የሰጡት መልስ በጣም ዘግናኝና ጭካኔ የተሞላበት ነው። አቶ ስዩም መንገሻ የአንድነት ለዲሞክራሲ እና ለፍትህ ፓርቲ ሊቀመንበር ናቸው፣ ይቅርታ ጸሐፊ ናቸው። በአብይ ርዕስ ዘገባለን። ለሰዓቱ የዋና ዋና ዜናዎች ደግሞ አሉላ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በክብር እንግድነት በተገኙበትና ታሪካዊ ነው በተባለው የህንድ ጉብኝታቸው በብዙ ሺህ የሚቆጠሩ የሀገሪቱ ጦር ሰራዊት አባላት የተሳተፉበትን የወታደራዊ ትዕይንት በክብረ በዓሉ የሚታየው ደማቅ ስሜት የሚወርደው ዝናብ ሳያግደው ወይም ሳያቀዛቅዘው ተከታትለዋል። የቀድሞ የግብጽ መሪ ሆስኒ ሙባረክ ሁለቱ ወንድ ልጆች በዛሬው ዕለት ከካይሮ እስር ቤት ተለቀዋል። የየመኑ ፕሬዝዳንት አብዱ አብዱራህማን ሱር ሀዲ ባለፈው ሳምንት ከስልጣን ቢለቁም ዩናይትድ ስቴትስ በዚያች ሀገር የምታካሄደውን የጸረ ሽብርተኝነት ዘመቻ እንደማታቆም ፕሬዝዳንት ባራክ ኦባማ አስታወቁት የሚሉት ከርሰሪዎች ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በክብር እንግድነት በተገኙበትና ታሪካዊ ነው በተባለው የህንድ ጉብኝታቸው በብዙ ሺህ የሚቆጠር የሀገሪቱ ጦር ሰራዊት አባላት የተሳተፉበትን የወታደራዊ ትዕይንት በክብረ በዓሉ የሚታየው ደማቅ ስሜት የሚወርደው ዝናብ ሳያቀዛቅዘው ወይም ሳያስተጓጉለው ነው የተከታተሉት። ሚስተር ኦባማ ከቅኝ ግዛት ከወጣች በኋላ ያጸደቀችውንና ከስልሳ አምስት አመታት በፊት የዛሬዋ እለት እንደ አውሮፓውያን የዘመን አቆጣጠር ጥር 26 1950 ዓመተ ምህረት በስራ ላይ የዋለውን የመጀመሪያውን ህገ መንግስቷን በምታከብርበት ብሔራዊ ክብረ በዓሏ ላይ በመገኘት የመጀመሪያው አሜሪካዊ ፕሬዚዳንት ነዋል። ኦባማ ሶስት ቀናት በሚወስደው የዚያች ሀገር ጉብኝታቸው የመጀመሪያ ቀን ውሏቸው ከህንዷቻቸው ናሬንድራ ሞዲ ጋር ጠንካራ የመግባባት ስምምነት በመፍጠር በሁለቱ አገሮች መካከል ያለውን ግንኙነት ያጠናከሩ ከተባሉ ስምምነቶች ላይ ደርሰዋል። ሚስትር ኦባማ እና ሚስተር ሞዲ በትላንትና ሁለት በሰጡት መግለጫ አጣብቂኝ ውስጥ ገብተው ለቆየው የኒውክሌር ድርድር አይነተኛ ካሉ ስምምነት ላይ ደርሰዋል Uh, today we achieved a በዛሬው ዕለት በሲቪል የኒውክሌር መርሃ ግብር ትብብራችን ላይ የመስራት አቅማችንን ገድበው በቆዩ ሁለት አበይት ጉዳዮች ቁልፍ በሆነ የስምምነት መግባቢያ ላይ ደርሰናል። ሙሉውን የስምምነታችንን ዓላማ ተግባራዊ ለማድረግ ቃላችንን አድሰናል። በመሆኑም ይህ ግንኙነታችንን አጠናክረን በወሳኝ ጉዳዮች ላይ በጋራ ለመስራት የመቻላችን ሁነኛ ማሳያ ነው። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2008 ዓመተ ምህረት ከህንድ ጋር የተፈራረመችው ስምምነት ለሲቪል የኒውክሌር ፕሮግራሟ የሚውል ቴክኖሎጂ ለህንድ ልታቀርብ የተስማማችበት ነው። ይሁን እንጂ አደጋ ቢደርስ አስፈላጊውን ቁሳቁስ በሚያቀርቡና ፕሮግራሙንም የሚገነቡ ኩባንያዎች ተጠያቂ በሚያደርገው የህንድ ህግ ሳቢያ ስምምነቱ ተግባር ላይ ሳይውል ቆይቷል። ሁለቱ መሪዎች የደረሱበትና በብዙ ሚሊዮኖች የሚሰላ የኢንሹራንስ ዋስትና የሚሰጡ የትናንቱ ስምምነታቸው ታዲያ ቀደም ሲል አወዛግበው የነበረውን የህንድ ህግ መቀየር የሚያስገድድ ያለመሆኑም ተገልጠዋል። የስምምነቱ ዝርዝር ለጊዜ ይፋ አልተደረገም። የቀድሞ የግብፅ መሪ ሆስኒ ሙባረክ ሁለት ወንዶች ልጆች ዛሬ ከካይሮ እስር ቤት ተለቀቁ። ባለስልጣናት እንደገለጡት አላ እና ጋማል ሙባረክ ዛሬ ማለዳ ላይ ነው አራት ዓመታት ለተቃረበ ጊዜ ከቆዩበት ወህኒ የተለቀቁት። ጉዳያቸውን ያስቻሉት ዳኛ ባለፈው ሳምንት ነው ሁለቱ ታሳሪዎች በዋስ እንዲለቀቁ የወሰኑላቸውም። ይሁን እንጂ ሙባረክን ጨምሮ ሶስቱም በያዝነው ወር መጀመሪያ ላይ ችሎቱ ይግባኛቸውን ለመስማት በፈቀደበት የሙስና ክስ ገና ሌላ ፍርድ እንደሚጠብቃቸው ታውቋል። በጠንካራ መዳፍ ተጭኖ ያችን ሀገር ለረጅም ዓመታት የመሩትን የግብፅን ፕሬዚደንት ሙባረክን ከመንበረ ስልጣን ያወረደውን ህዝባዊ ተቃውሞ ተከትሎ በመጡት ጥቂት ወራት ውስጥ የታሰሩት አላና ጋማል ሙባረክ በተከሰሱበት የሙስና ወንጀል እያንዳንዳቸው የአራት ዓመት እስራት ሲፈረድባቸው የቀድሞው ፕሬዚዳንት በበኩላቸው የሶስት ዓመት እስራት ተፈርዶባቸው እንደነበረ ይታወቃል። በአሁኑ ወቅት በአንድ የጦር ሰራዊት ሆስፒታል ተኝተው የሚገኙት ሚስተር ሙባረክ በእስር ላይ እንዳሉ ማለት ነው። ሌላ በወንጀል የሚጠየቁበት ሌላ ተጨማሪ ክስ የላቸውም። ሁለቱ ወንድማማቾች ከእስር የተለቀቁበት የዛሬው ዕለት ህዝባዊ ተቃውሞ ከተቀሰቀሰበት በአውሮፓውያኑ የዘመን አቆጣጠር በ2011 ዓ.ም የመታሰቢያ ዕለት ጋር ተገጣጥሟል። ትናንት እሁድ አፍቃሪ ዲሞክራሲ ኃይሎች በጠሩት ህዝባዊ ትዕይንት ላይ ከጸጥታ ኃይሎች ጋር በተፈጠረ ግጭት አስራ ስምንት ሰዎች መገደላቸው ተዘግቧል። በሩሲያ የሚታገዙትና በምስራቃዊ ዩክሬን የሚንቀሳቀሱት አማጽያን ተገንጣዮች ያደረሱት ያሉትን ግጭት የኔቶ ዋና ጸሐፊ ጄኔራል የን ሶልተንበርግ አወገዙ። የከፋ የጠባጫሪነት ያሉትን የአማጽያኑን እርምጃ የነቀፉት የኔቶ ዋና ጸሐፊ የዩክሬን ጦር ሰራዊት የኔቶ ቅጥረኛ ነው የሚለውን የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ወንጀላ ሙድቅ አድርገዋል። ይልቁንም በዩክሬን ያሉ የውጭ ኃይሎች ካሉ ሩሲያውን ናቸው ሲሉ ተችተዋል። ከዩክሬን መንግስት በዩክሬን መንግስት ጠያቂነት በብራስልስ የመከረውን በኔቶ የዩክሬን ጉዳዮች የሚመለከተው ኮሚሽን አስቸኳይ ስብሰባ ተከትሎ ሶልተንበርግ በሰጡት አስተያየት በዩክሬኗ የወደብ ከተማ ማሪፖል ከትላንት በስቲያ ቅዳሜ የወረደውንና ሰላሳ ሶስት ሰዎች የገደለውን ለሌሎች አንድ መቶ ሰዎችም የመቁሰል ምክንያት የሆነውን የመሰለ የአዳፍኔ ጥቃት በምንም መንገድ ምክንያታዊ ያልሆነ እናም ጨርሶ ተቀባይነት የሌለው ብለውታል። የሩሲያ መሪ በበኩላቸው ለግጭቱ ሰላማዊ መፍትሄ ማግኘት አልፈለጉም ሲሉ የዩክሬንን ባለስልጣናት ወንጅለዋል። የየመኑ ፕሬዚደንት አብድ ራቡ መንሱር ሀዲ ባለፈው ሳምንት ስልጣን ቢለቁም ዩናይትድ ስቴትስ በዚያች ሀገር የምታካሂደውን ጸረ ሽብር ዘመቻ እንደማታቆም ፕሬዚደንት ባራክ ኦባማ አስታወቁ። የየመኑ መሪ ስልጣናቸውን የለቀቁት ከሁቲ ሽምቅ ተዋጊዎች በደረሰባቸው ጫና መሆኑ ይታወቃል። የአሜሪካ ድምጹ ቪክተር ቢቲ ባጠናቀረው ዘገባ እንዳመለከተው እስላማዊ ጽንፈኝነትን በሚዋጉ ሀገሮች የዩናይትድ ስቴትስ ተጨማሪ የዘመቻ ወታደሮች መላክ አስፈላጊ ነው ሲሉ ሁለት የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ትናንት እሁድ በሰነዘሯቸው አስተያየቶች ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን ካገታቸው ጃፓናውያን የአንደኛውን አንገት መቅላቱንና ሌላውን ለመግደል መዛቱ ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነቷን የጨመረችውንና ቅርብ ወዳጅ የሆነችውን ቶኪዮን የአሸባሪዎች ኢላማ እንዳደረገ በግልጽ ጠቋሚ ሆኗል ይላል። የአሜሪካ ድምጹ ብራያን ፓደን ከሶል ያደረሰ አጭር ዘገባ ሰለሞን ክፍሌ ያቀርበዋል። የጃፓኑ የሚኒስትሮች ምክር ቤት ዋና ጸሐፊ ዮሺቴድ ሱጋ በዛሬው ዕለት ሲናገሩ የቀረውን ታጋጅ ኬንጂ ጎቶን ለማስለቀቅ መንግስታቸው ከዮርዳኖሱ አቻው ጋር በቅርብ እየሰራ ነው ብለዋል። ደስነ የጃፓን መንግስት ቅድሚያ የሚሰጠው ተግባር ለሰው ልጆች ህይወት ነው ያሉት ሚስተር ሱጋ በመሆኑም መንግስታችን ከዮርዳኖሱ አቻው ከተዛማች የጎሳና የሃይማኖት መሪዎች እንዲሁም ሌሎች ድርጅቶች ጋር በቅርበት ይሰራል ሲሉ አክለዋል። ጃፓን እስካሁን ከነውጠኛው እስላማዊ መንግስት ቡድን ጋር የቀጥታ ግንኙነት እንዳላደረገችም ባለሥልጣኑ አስረድተዋል። የጦርነት ዘገባ አቅራቢውን ጃፓናዊ ኬንጂ ጎቶን ያገቱት ነውጠኞች ሌላውን ጋዜጠኛና የደህንነት ተቋራጭ ሃሩና ዩካዋን አንገት በመቅላት መግደላቸውን አረጋግጠዋል። የሰባ ሁለት ሰዓት የጊዜ ገደብ በመስጠትም ሁለቱን ታጋቾች ማስለቀቂያ ሁለት መቶ ሚሊዮን ዶላር እንዲከፈላቸው መጠየቃቸው ሲታወቅ ያ የጊዜ ገደብ ባለፈው ሳምንት አርብ አልፏል። ነውጠኞቹ ትላንት በድረገጽ ያወጡትና የጎቶ ድምፅ መሆኑን በገለጹበት ቪዲዮ ቀደም ሲል እንዲከፈላቸው የጠየቁትን የ200 ሚሊዮን ዶላር ቤዛ ትተው በምትኩ ዮርዳኖስ ውስጥ ታስራ ያለችው ኢራቃዊት ሳጅዳ አልሪሻዊ ትለቀቅልን ብለዋል ሲል ጎቶ ተናግሯል። ሶ ዩ ዶንት ኒድ ቱ ዎሪ አባውት ፋንዲንግ ቴሮሪስት እናም አሸባሪዎችን በገንዘብ እንረዳለን ብላችሁ አታስቡ። እየጠየቁ ያሉት እስረኛ እህታቸው ሰጂዳ አል ሪሻዊ እንድትለቀቅ ብቻ ነው። ያ ደግሞ ቀላል ነው። አል ሪሻዊ እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ.ም ተይዛ የታሰረችው አማን ከተማ ውስጥ ከደረሱትና ብዙ ሕይወት ካጠፉት የሆቴል ቤቶች ጥቃቶች በአንደኛው የታጠቀችውን ፈንጂ ለመለኮስ ስትሞክር እንደነበር ይታወሳል። የናይጄሪያ ጦር ሰራዊት የቦኮ ሀራም ጽንፈኛ አማጽያን በቦርኖ ክፍለ ግዛት በዋና ከተማይቱ ማይዱጉሪ ወጣ ብሎ የሚገኝ አንድ የጦር ሰፈርና አካባቢ ላይ ጥቃት ባደረሱ ማግስት ሌላ ትኩስ ውጊያ መቀስቀሱ ተዘገበ። የጦሩ ቃል አቀባይ ጀኔራል ክሪስ ኦሉኮላዴ ለአሜሪካ ድምጽ ሲናገሩ በአየርና በምድር በአማጽያኑ ላይ ባነጣጠሩት ውጊያ ከማዱጉሪ አንድ መቶ ሰማኒያ ኪሎ ሜትሮች ርቆ በሚገኝ ስፍራ ከአማጽያን እጅ የወደቀውን ጦር ሰፈር ለማስለቀቅ እየተዋጉ ነው። በማዱጉሪ ከተማ አቅራቢያ በተካሄደው ውጊያ ብዙ ሰዎች መሞታቸውም ተዘግቧል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ1900 1965 ና 12140 ኪሎ ኸርስ በ31 ሜትር ባንድ በ9435 ና በ9755 ኪሎ ኸርስ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 18 2007 ዓ ም ምሽት ፕሮግራም ነው። የኢስት አፍሪካ የሚባለው ማህበር ኮሚሳ የሚባል ደግሞ የምስራቅና የደቡብ አፍሪካ ውህደት የሚፈጥር ድርጅት አለ። ኢትዮጵያ አባል ናት። የምስራቅ አፍሪካ አገሮች አባሎች ናቸው። የደቡብ አፍሪካ አገሮች እንደነ ዚምባብዌ፣ እንደነ ቦትስዋና፣ እንደነ ደቡብ አፍሪካ የመሳሰሉ ደግሞ አባላት ናቸው። ዞሮ ዞሮ የጅቡቲና የኢትዮጵያ ውህደት በይበልጥ ያጠናክረዋል። ዶክተር ገላውዲዮስ አርአያ ናቸው የምስራቅ አፍሪካ ሀገሮችና ሌሎችም በሁደት ለመስራት ስለሚችሉበት እድል አስመልክቶ ከተናገሩት የተወሰደ ነው ሙሉ ዝግጅት በሁለተኛ ቱ ፕሮግራማችን ይቀርባል አሁን ወደ መጽሄት ክፍለ ጊዜ ነው የምንሻገረው በቅድሚያም የዕለቱን አቢይ ርዕስ አንድነት ለዲሞክራሲና ለፍትህ ፓርቲ አዲስ አበባ ላይ ህጋዊ በሆነ ሰላማዊ ሰልፍ ሊሳተፉ በወጡ አባሎች እና ደጋፊዎች ላይ በፖሊስ ከፍተኛ ድብደባ ተፈጸመ ሲል ከሷል። ፓርቲው በሌሎች ከተሞች የጠራቸው ሰላማዊ ሰልፎች ግን በስኬት መጠናቀቃቸውን አመልክቷል። ከፖሊስ ምላሽ ማግኘት አለመቻሉን ጠቅሶ መለስካቸው አመሃ ተከታዩን ዘገባ አጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ እያደረሰብኝ ነው የሚለውን ተጽዕኖና ህገ ወጥ አሰራር ለህዝብ ለማጋለጥ ፓርቲው በትናንትናው ዕለት በአዲስ አበባ ከተማና በሌሎች በሀገሪቱ የተለያዩ ክፍሎች በሚገኙ ጥቂት ከተሞች ሰላማዊ ሰልፍ መጥራቱን ያስታወሱት የአንድነት ፓርቲ ጸሐፊ አቶ ስዩም መንገሻ ትናንት በአዲስ አበባ ሊደረግ የተሞከረውን ሰላማዊ ሰልፍ ፖሊስ በወሰደ እርምጃ ሊሳካ እንዳልቻለ ለቪኦኤ በሰጡት ቃለ መልስ ገልጸዋል። ፓርቲው ከዚህ ቀደም በአዲስ አበባና በሌሎች አያሌ ከተሞች በተለያየ ጊዜ ሰላማዊ ሰልፎች ሲያደርግ እንደነበረ የሚጠቅሱት አቶ ስዩም ትናንት አዲስ አበባ የተፈጸመው ግፍ የትም ታይቶ አያውቅም ይላሉ። አንድነት ለዲሞክራሲ እና ለፍትህ ፓርቲ እስከ ዛሬም በዚህ በሰላማዊ ሰልፍ እንግዲህ በመላ አገሪቱ በተለያየ ጊዜ በተለያየ ሰዓት በተለያዩ ወቅቶች ሰላማዊ ሰልፍ አድርጓል። እንደ ትላንትናው እጅግ በጣም ግፍ የበዛበት ከፍተኛ ጭካኔ የተሞላበት በእኛ እምነት በእውነት አረመኔያዊ በሚባል ደረጃ የሰው ልጅ በእውነት በሰላም ባዶ እጁ ለወጣ ሰልፈኛ ያሳዩት የሰጡት መልስ በጣም ዘግናኝ እና ጭካኔ የተሞላበት ነው። አቶ ስዩም በወቅቱ ፖሊስ ፈጽሞታል ያሉትን ድርጊት በዝርዝር ነበር የገለጹት። ከጀርባ መጡ፣ ከጀርባ መጡና መሀል ገብተው ከዚህም ከዚህ መጥተው ቆረጡት። ሰልፉን በሁለት ቦታ ከቆረጡ በኋላ ቀጥታ ግልጽ የሆነ ድብደባ ውስጥ ነው የገቡት። ተበተባላችሁ ተበተኑ የሚባል የለም እኛ ማስረዳት ነው የያዝነው። እንግዲህ ለኃላፊዎቹ ለመጡት ይሄ ሰልፍ በአዋጁ መሰረት የተከናወነ ነው እውቅና ጠይቀንበታል። እንደ አቶ ስዩም ገለጻ ፖሊስ ከሰልፉ መሪዎችም ሆነ ከማንም የሚሰጠውን ማብራሪያ ለመስማት ፈቃደኛ አልነበረም። በሰልፉ የተሳተፉትን ሰዎችም እንደዜጋ እንዳልቆጠረ አቶ ስዩም በምሬት ይገልጻሉ። በተለይ በሴቶች ተፈጸመ ያሉትን ድርጊት የገለጹት እንዲህ ነበር። ሴቶች ሆዳቸውን ሴት ልጅ በባህል በፍጹም ሆዷ ላይ አትመታም። ሆድ ሆዳቸውን ነው የመቷቸው። ሴቶቹ በቃ የተገኘበት ቦታ ላይ ነው እየተመጡት። የተመጡ ሴቶች ስማቸው ይታወቃል። ሁኔታቸው የተገኙ ሴቶች በሙሉ ተመተዋል። ግን ጉዳት በጣም ጉዳት የደረሰባቸው አሉ። ለምሳሌ አንድ የሰባት ወር ነፍሰ ጡር ወይዘሮ ጥጥፎወቅ በንስት የምትባል እሷ አለች ወይዘሪት ልዕልና ጉግሳ ወይዘሮ ገነት ሞገስና እንዲሁም ደግሞ ወይዘሪት መስከረም የሚባሉ ሴቶች ላይ በጣም ከፍተኛ የሆነ እንትን የደረሰባቸው በዕለቱ ደረሰ ያሉትን የድብደባ ጉዳትም በአጠቃላይ ገልጸዋል። ከሰላሳ በላይ ወደ ሰላሳ አምስት ይጠጋሉ አጠቃላይ ድብደባ የደረሰባቸው እና እነኚህ ግን ከፍተኛ ጉዳት የደረሰባቸው ዳግማዊ ተሰማ የብሔራዊ ምክር ቤት አባል አቶ አስራት አብርሃም የስራ አስፈጻሚ ኮሚቴ አባል ጋዜጠኛ ስለሺ ያው በዋነኝነት ነው። ከከፍተኛ አደጋ የደረሰበት ነው። እንደዚህ እንደዚህ አይነቶቹ በጣም ከባድ አደጋ የደረሰባቸው ሕክምናቸውን ዛሬም እየተከታተሉ ነው። ቀለል ቀለል ያለ እንትን የደረሰባቸው ሚኒሊክ ሆስፒታል ሄደው ህክምናቸውን እያገኙ ወደ ቤት ሄደዋል። ያው እንግዲህ ቀጣይ ህክምና እንዳላቸው ቀጠሮዎች አሉ። ነገም ከነገ ወዲያም ቀጠሮ ያላቸው አሉ። አቶ ስዩም ጨምረው እንዳብራሩት በዕለቱ ጥቂት የማይባሉ የድርጅቱ አባላት በፖሊስ ቁጥጥር ስር ውለው እንደነበረ ገልጸዋል። በተለይ አንድ አቶ ሲሳ የተባሉ ቀደም ሲል በአየር ኃይል ይሰሩ የነበሩ አባላቸው በቁጥጥር ስር ብዙ እንግልት እንደደረሰባቸው የድርጅቱን የገንዘብ ምንጭም እንዲናገሩ እንደተጠየቁ በዛሬው ዕለት ከተፈቱ በኋላ ለድርጅቱ ጽፈት ቤት ሪፖርት ማድረጋቸውን አቶ ስዩም ገልጸዋል። በሌሎች ጥቂት ከተሞች ድርጅቱ የጠራው ሰልፍ ግን በስኬት ተጠናቋል ይላሉ። እንግዲህ ከሞላ ጎደ በሌሎች ከተሞች የተካሄደው ሰላማዊ ሰልፍ በስኬት ተጠናቋል። የተለመዱ ያው ሁል ጊዜም ያሉ ችግሮች አሉ። እንደዚህ ሰው ወደ ሰልፍ እንዳይወጣ ማድረግ፣ ቅስቀሳ በሚያደርጉ ሰዎች ላይ ችግር መፍጠር እንደዚህ አይነት ነገሮች ነበሩ። ነገር ግን እነኚህ ነገሮች በሙሉ ቢኖርም በየክልሉ የተካሄዱ ሰልፎች ደብረ ማርቆስ፣ ሸዋሮቢት እና ከምባ የምትባል ወረዳ ላይ በገምጎፎ ዞን እዛ አካሂደናል። እነኚህ ሰልፎች በተሳካ ሁኔታ ተጠናቀዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ቴሌቪዥን በትናንትናው ምሽት ስርጭቱ እንደገለጸው በአንድነት በተጠራው ሰልፍ በእጀ ላይ ሰልፈኞቹ ጉዳት አድርሶብኛል የሚል የፖሊስ አባል አቅርቦ ነበረ። የፓርቲው ጸሐፊ አቶ ስዩም ይህን ጨርሶ በማጣጣል የደረሰውን ግፍ ለማካካዝ የተሰራ ድራማ ነው ብለውታል። ከአዲስ አበባ ፖሊስ ከአራዳ ክፍለ ከተማ ፖሊስም ሆነ ከየካ ክፍለ ከተማ ፖሊስ አስተያየት ለማግኘት በስልክ ያደረግኩት ጥረት ስልኮቹ ስለማይመልሱ አልተሳካልኝም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁ። የተከበራችሁ አድማጮች የሰማችሁት የዕለቱን ዓብይ ርዕጽ ነበር። የትንታኔው መጽሔት ይቀጥላል። የሚመጣው ወር የናይጄሪያ ምርጫ ዩናይትድ ስቴትስ እና ዓለም አቀፉ ማህበረሰብ በእጅጉ እንደሚያሳስብ በመመላከት ትላንት የውጭ ጉዳይ ሚኒስትሩ የዩናይት ስቴትሱ ጆን ኬሪ የንግድ ርዕስ ከተማ ከሆነችው ሌጎስ ጎብኝተዋል። በሌላ በኩል በዕለቱ ነውጠኛው የሙስሊም አክራሪ ቡድን ቦኮ ሀራም በአገሪቱ ሰሜን ምዕራብ ግዛት ጥብቅ የሙስሊም አስተዳደር ለማስፈን ላለፉት አምስት ዓመታት ባካሄደው ዘመቻ የቦርኖ ግዛት ዋና ከተማ ማዲጉሪ ከፍተኛ ጥቃት ደርሶባታል። ፕሬዚዳንት ጆናታን ነጻና ሚዛና የሆነ ምርጫ ለማካሄድና ከኔይሲስና ከአካባቢው ኃይሎች ጋር አሸባሪዎችን ለመዋጋት ያላት ቁርጠኝነት ያላትን ቁርጠኝነት አገራቸው ለውጭ ጉዳይ ሚኒስትሩ ገልጠዋል። ክሪስቲን ከአቡጃ ጄምስ ባቲ ደግሞ ከዚህ ከዋሽንግተን ዲሲ ያጠናከሩትን ትስተበላቸው ይዛ ውጭ ጉዳይ ሚኒስትር ኬሪ በትላንቱ የናይጄሪያ ጉብኝታቸው ፕሬዚዳንት ጉድላክ ጆናታንና ከዋናው የምርጫ ተቀናቃኛቸው የቀድሞ ወታደራዊ ገዢ ሙሐመዱ ቡሃሪ ጋር ተገናኝተዋል። የአሜሪካው ባለስልጣን ናይጄሪያ ከቦኮ ሀራም ጋር በምታደርገው ጦርነት የዩናይትድ ስቴትስ ጠንካራ ድጋፍ እንደሚቀጥል ገልጸው፣ ነገር ግን መጪው ምርጫ ከብጥብጥ ነጻ ፍትሐዊና ሚዛናዊ መሆን ይኖርበታል ብለዋል። እነዚህ ምርጫዎች በሰላማዊ መንገድ መካሄዳቸው ውጤታቸው ግልጽነትና ተአማኒነት እንደሚኖረውና ከምርጫው በኋላ የሚመሰረተው መንግስት የናይጄሪያን ሕዝብና የዓለምን ማህበረሰብ አመኔታ እንዲኖረው በጣም አስፈላጊ ነው። አንዳንድ ናይጄሪያውያን ቀጣዩ ምርጫ ሀገሪቱን ደም ያቃባል ብለው እንደሚያምኑ ጠቁመው፣ የውጭ ጉዳይ ሚኒስትር ኬሪ ጉብኝት ምርጫው ሰላማዊና ፍትሐዊ እንዲሆን እንደሚረዳ ተስፋ አስተጋብተዋል። የፕሬዝደንት ጆናታን ቃል አቀባይ ሩብን አቤቲ ለቪኦኤ በሰጡት ቃለ ምልልስ ፕሬዝደንቱ ቦኮ ሃራምን በመዋጋት ረገድ ዩናይትድ ስቴትስ ለማሰማራት ቃል ከገባችው የአካባቢ ኃይል ጋር እንደሚሰሩና በምርጫውም ረገድ ፓርቲያቸው ፒፕልስ ዲሞክራቲክ ፓርቲ ምንም ብጥብጥ እንዳይኖር የተደረሰውን የአቡጃ ስምምነት እንደሚያከብር ተናግረዋል ብለዋል። ፕሬዚደንት ጆናታን በሴናተር ኬሪ አማካኝነት ናይጄሪያ ነፃ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ ያለትን ቁርጠኝነት ለፕሬዝዳንት ኦባማ ገልጠዋል። ምርጫው ስኬታማ እንዲሆንም አስተዳደራቸው አስፈላጊውን ገንዘብና ማንኛውንም ቁሳቁስ ሁሉ ለምርጫ ቦርድ እንደሚያቀርብ ቃል ገብተዋል። የፕሬዝደንቱ ቃል አቀባይ ሩብን አቤቲ የተቃዋሚ ፓርቲ መሪዎች የቦኮ ሐራምን ጥቃት በማራገብ ለፖለቲካ ጥቅም እንዳዋሉት ከሰው። ነውጠኛውን ቡድን ድል መምታት የሚቻለው ግን ሀገሪቱ በጎሳ በሃይማኖትና በፖለቲካ አመለካከት ሳትከፋፈል በጽናት በመከላከል ብቻ ነው ብለዋል። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የየመኑ ፕሬዚደንት አብድራቡህ መንሱር አልሃዲ ባለፈው ሳምንት ከስልጣን ቢለቁም ዩናይትድ ስቴትስ በዚያች ሀገር የምታካሂደውን ጸረ ሽብር ዘመቻ እንደማታቆም ፕሬዚደንት ባራክ ኦባማ አስታውቀዋል። የየመኑ መሪ ስልጣናቸውን የለቀቁት ከሁቲ ተዋጊዎች በደረሰባቸው ጫና ምክንያት መሆኑ ይታወቃል። አክራሪነት ላይ ጦርነት በሚያካሂዱ ሀገሮች በተጨማሪ የዩናይትድ ስቴትስ መንግስት የልዩ ግዳጅ ወታደሮችን መላክ ያስፈልገዋል ሲሉ ሁለት የሀገሪቱ እንደራሴዎች ትናንት እሁድ አሳስበዋል። ቪክተር ቢቲ ከሰንአይ ዘገበዋለ። አዲሱ አበባ ያቀርበዋል ዝርዝሩን። ትናንት እሁድ ነው ኒው ዴልሂ ህንድ ውስጥ ከጠቅላይ ሚኒስትሩ ናሬንድራ ሞዲ ጋር በተካሄደ የጋራ ጋዜጣዊ ጉባኤ ላይ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአረቡ ልሳነ ምድር አልቃይዳ ላይ ያነጣጠረው ጸረ ሽብርተኛነት ዘመቻ የመን ውስጥ እንደ ተቋረጠ በመገናኛ ብዙኃን የተናፈሰውን ዘገባ ያጣጣሉት፣ ጸረ ሽብር ዘመቻችን የተቋረጠ አስመስለው አንዳንድ የዜና አውታሮች መዘገባቸውን ተመልክቻለሁ። ትክክል አይደለም። እንዲያውም ከፍተኛ ግምት በሚሰጣቸው ኢላማዎች ላይ ባነጣጠረ መልኩ ነው የመን ውስጥ ጸረ ሽብር ዘመቻው እየተካሄደ ያለው ይህ ዘመቻ ደግሞ የአሜሪካውያንን ደህንነት በሚያስጠብቅ ደረጃ ሳይቋረጥ ይቀጥላል። የፕሬዚዳንት ኦባማ ዋናው የቤተ መንግስት ኃላፊ ዴኒስ ማክዶና ፌስ ዘ ኔሽን በሚባለው የኤንቢሲ ቴሌቪዥን ፕሮግራም ላይ ቀርበው ሲያስረዱ፣ ያለፈው ሐሙስ የየመኑ ፕሬዚዳንት ከስልጣን የመልቀቅ ዜና አዲስ አይደለም ብለዋል። We knew that this ይህ የመን ውስጥ ለበርካታ ወራት ሲካሄድ የቆየ ፈተና እንደነበር እናውቃለን። ለዚህም ነው በጉዳዩ ውስጥ እጃቸው ያለው ወገኖች ሁሉ ትክክለኛውን አቅጣጫ እንዲከተሉ ስናሳስብ የነበር ነው። ዛሬም በዚያ ጥረታችን እንቀጥላለን። በዚሁ የኤንቢሲው ተመሳሳይ ፕሮግራም የቀረቡት የመወሰኛው ምክር ቤት የጦር ኃይሎች አገልግሎት ኮሚቴ ሊቀመንበር ጆን ማኬን በበኩላቸው ፕሬዝዳንቱና የሁዋይት ሀውስ ኃላፊያቸው የመካከለኛው ምስራቅ ፖሊሲያችን በስርዓቱ እንዲቀጥል ለማድረግ ዘዴው የጠፋቸው ይመስላሉ ብለዋል። ኢራን በአካባቢው ሁሉ በጀመረችው ጉዞ ቀጥላለች። የመን ውስጥ በአረቡ ልሳነ ምድር ያለው አልቃይዳ አይደለም መንግስቱን የተቆጣጠረው በኢራን የሚታገዙት የሁጢ ሽምቅ ተዋጊዎች ናቸው። ኢራናውያን በኢራቅ፣ በሊባኖስ፣ በሶሪያና በየመን ወይ በጉልህ ይንቀሳቀሳሉ አሊያም በቁጥጥራቸው ሥር አውለዋቸዋል። ባህሬን ውስጥም በመንቀሳቀስ ላይ ናቸው፣ እያሸነፉም ነው። የቀድሞ የጦር መኮንን የነበሩት ሪክ ብሬናን የራንድ ኮርፖሬሽን ከፍተኛ የፖለቲካ ሳይንቲስት ናቸው። የዩናይትድ ስቴትስ የውጭ ፖሊሲ ከፍተኛ ቀውስ ውስጥ ነው ሲሉ ያስጠነቅቃሉ። ምክንያቱም ሲገልጡም መካከለኛው ምስራቅ ውስጥ ላለውና እርሳቸው የሱኒሻይት የእርስ በርስ ጦርነት ለሚሉት ተገቢ መፍትሄ አልተሰጠም ብለዋል። ይህንን ችግር በመፍታት ረገድ የዩናይትድ ስቴትስ መንግስት ወጥነት ያለው ጥረት አላሳየም። በአንድ በኩል አልቃይዳና ከአልቃይዳ ጋር ግንኙነት ትብብር ያላቸው ድርጅቶች አሉ። በሌላ በኩል ደግሞ የመላውን አካባቢ ሰላም የምታናጋ ኢራን አለች ማለማመድ ማደራጀትና በገንዘብ መርዳትም ጨምሮ ትርምሱን በማጉላት ረገድ ደግሞ የሁቲ ተዋጊዎች አሉ። ዩናይትድ ስቴትስ በክልሉ ተጨማሪ ልዩ ኃይል ማሰማራት አለባት በሚለው ብሬናን ይስማማሉ። በአረቡ ልሳነ ምድር በሚገኘው አልቃይዳ ላይ የተካሄዱት 23 የሰው አልባ አውሮፕላን ጥቃቶችን ያነሱና በአሁኑ ወቅት መካከለኛው ምስራቅ ውስጥ የገባንበት ችግር ከዚህ ቀደም ያልታየና አደገኛ እንደሆነ ያሰምሩበታል። የዜናና የትንታኔው መጽሔት ዝግጅታችን ተገባዷል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከሚስቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፋችሁን ስርጭት እንድታደምጡም እንጋብዛለን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ በስልክ እጃችሁም ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሰዓት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላቸው። ከስቱዲዮ ቴክኒሽያናችን ፕሮግራሙን እየመራልን ካለው ንጉሱ ታምሬና እንዲሁም አስተናጋጆቻችሁ አሉ አከበደና እኔም ሶሎሞን አባተ ቴክኒሽያኑ ረሻድ ስሚት ከዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝን አሁን ከምሽቱ ሦስት ሰዓት ከሀያ ስድስት ደቂቃ ሆኗል። አዲስ አበባ የጥላሁን ገሰሰን ትፈልግሽ እኖራለሁ እንጋብዛችሁ ከጥቂት ቆይታል ጫካ ሆነ ወይ ሸለቆ

እዳአ ከምሽቱ ሦስት ሰዓት ከሀያ ዘጠኝ ደቂቃ ሊሆን ነው አዲስ አበባ ላይ አሁን የሰዓቱን ዋና ዋና የዓለም ዜና አሉ ላይ ያሰማናል አንዲት አነስተኛ መጠን ያላት ከምድር በሚቆጣጠሩት መሳሪያ የምትበር ሰው አልባ አውሮፕላን ድሮን ዛሬ ማለዳ ላይ ከዋይት ሀውስ ቅጥር ግቢ ወድቃ መከስከሷን ተከትሎ የደህንነት ሰራተኞች ምርመራ እያካሄዱ ባሉበት በአሁኑ ሰዓት አካባቢው ለተላላፊዎች ዝግ መደረጉ ተገለጠ። የዋይት ሀውስ ደህንነት ባለስልጣናት እንዳስረዱት ወድቃ የተከሰከሰችው ድሮን 61 ሴንቲሜትር ዝማኔ ያላት ባለ አራት አየር መቅዘፊያዎች አነስተኛ ሰው አልባ አውሮፕላን ናት። ባለሥልጣናቱ የትንሽቱ አውሮፕላን ምንነትና ማንነት ማጣራት እንደቀጠሉ ነው። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በክብር እንግድነት በተገኙበት ታሪካዊ በተባለ የህንድ ጉብኝታቸው ከቅኝ ግዛት ከወጣች በኋላ ህንድ ያጸደቀችውንና ከ65 አመታት በፊት የዛሬው ዕለት እንደ አውሮፓውያን የዘመን አቆጣጠር ጥር 26 1950 ዓ ም በስራ ላይ የዋለውን የመጀመሪያ ህገ መንግስቷን በምታከብርበት ብሔራዊ ክብር በኋላ ላይ በመገኘት የመጀመሪያው አሜሪካዊ ፕሬዝዳንት ሆነዋል። የቀድሞ የግብጽ መሪ ሆስኒ ሙባረክ ሁለት ወንዶች ልጆች በዛሬው ዕለት ከካይሮ እስር ቤት ተለቀዋል። ባለስልጣናቱ እንደገለጡት አላ እና ጋማል ሙባረክ ዛሬ ከማለዳ ላይ ነው አራት ዓመታት ለተቃረበ ጊዜ ከቆዩበት ወህኒ ቤት የተለቀቁት። አድማጮች የሰዓቱ ረሰሪዎች እነኛው ነበሩ። አመሰግናለሁ። አሉ ላለ ሰዓቱ ዋና ዋና ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት መደበኛ ስርጭት ነው። ተከታዩ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ በአፍሪካ እግር ኳስ ዋንጫ ውድድር አስተናጋጅ ኢኳቶሪያል ጊኒ እና ኮንጎ ለሩብ ፍጻሜ በማለፍ የመጀመሪያዎቹ ሆነዋል። ሁለቱ ቡድኖች ካሉበት ምድብ ቡርኪና ፋሶንና ጋቦንን አሸንፈው ይወጣሉ ብሎ የገመተ አልነበረም። ሆኖም ኮንጎ ኢቤቢን ላይ ቡርኪናን ሁለት ለአንድ ኢኳቶሪያል ጊኒ ደግሞ ባታ ከተማ ጋቦንን ሁለት ለዜሮ መሸኘት ችለዋል። በተለይ ኢኳቶሪያል ጊኒ ወደ ሩብ ፍጻሜ ማለፍ ብዙዎችን አስደንቋል። በመጀመሪያ ደረጃ ማጣሪያውን እንኳ አላለፈችም። ከኢቦላ ቫይረስ ስርጭት ጋር በተያያዘ ሞሮኮ ጊዜው እንዲራዘምለት ጠይቃ ካፍ የማስተናገድ ዕድሉን ስላሳጣት ብቻ ነው ኢኳቶሪያል ጊኒ በቀጥታ አስራ ስድስቱ ቲሞች ውስጥ የገባችው። ለማንኛውም የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ ፍቅሩ ኪዳኔ ግጥሚያውን ከስፍራ ሆነው ተመልክተዋል። ምን ይላሉ? የጊኒ ኢኳቶሪያል ቡድን ጋቦኑን ሁለት ለባዶ በመርታት ለፍጻሜ ሩብ ማለፍ ልክ ዋንጫውን እንደወሰደ ይመስል ነው በሀገሪቱ ውስጥ የተከበረው። በተለይ ጎረቤቱን እስከዚህም የማይዋደዱትን የጋቦን ቡድንን ማሸነፍ የተለየ ደስታን የፈጠረው። በአራቱ ስታዲዮሞች የሚገኙት የጊኔ ኢኳቶሪያል ደጋፊዎች በጣም ጨዋዎች ናቸው። ሁሉንም ቡድኖች ነው የሚያበረታቱት። የቡድናቸው ባላጋራ ላይ እንኳን አያፏጩም። የጋቦንን ግጥሚያዎች ስታዲም በመምጣት ይከታተሉ የነበሩት ፕሬዚዳንት አሊ ቦንጎ በቡድናቸው ውጤት አዝነዋል። አመሰግናለሁ አቶ ፍቅሩ። ኢኳቶሪያል ጊኔ በሀምሳ አምስተኛው ደቂቃ ላይ ያገኘችውን አጨቃጫቂ የፍጹም ቅጣት ምት ወደ ጎል የመነዘረው የቀድሞው የሪያል ማድሪድ አጥቂ ተጫዋች ሃቬር ባልቦዋ ነበር። ሰላሳ አምስት ሺህ የስታዲየሙን ደጋፊ ከመቀመጫው አስነስቷል። ሊያልቅ አራት ደቂቃ ሲቀር ተቀይሮ የገባው ኢቫን ኤዱ የድሏን ጎል አከለና በቃ በሌላ በኩል ኮንጎ ወደ ሩብ ፍጻሜ ሲያልፍ ከ1992 ዓ.ም ወዲህ ዘንድሮ ለመጀመሪያ ጊዜ ነው ኮንጎ እዚህ የደረሰው። ከምንም ተነስቶ መሆኑ ተጫዋቾቹን አሰልጣኙንና ደጋፊዎቹን አስፈንድቋል። ዛሬ የቢምድቦች ተረኞች ናቸው። ኬፕ ቬርዴ ከዛምቢያ፣ ኮንጎ ዲሞክራቲክ ሪፐብሊክ ከቱኒዚያ ይጫወታሉ። ውጤቱን ለነገ ማሳደር ግድ ይሆንብኛል። ግጥሚያው የሚደረገው በእኛው ስርጭት ወቅትና ካበቃ በኋላ በመሆኑ ነው። ለኢትዮጵያውና አውሮፓው ፕሪምየር ሊግ ውድድሮች ዜና ገዛኸኝ መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለ ገዛኸኝ? እሺ አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ አንደኛ ዙር ተጠናቋል። አስራ ሶስተኛው ሳምንት የኢትዮጵያ ፕሪምየር ሊግ በአዲስ አበባው የአበበ ቢቂላ ስታዲየም እና በክልል ከተሞች ተካሂደዋል። በአዲስ አበባ ቅዱስ ጊዮርጊስ እና ደደቢት ቅም ቅዱስ ጊዮርጊስ በጨዋታ ብልጫ ሁለት ለባዶ ረትቷል። ሽንፈት የተደጋገመበት ደደቢት ከመቼውም በበለጠ ተዳክሞ ታይተዋል። ከረፍት በፊትና ከረፍት መልስ ጎሎቹን ለጊዮርጊስ ያስቆጠሩት ሳላዲን በርጌቾ እና አሉላ ግርማ ናቸው። በኳስ ሜዳ ቋንቋ ፎርቢች በአየር ላይ ተገልብጦ ያገባው ሳላዲን በርጌቾ ከጨዋታው በኋላ በሰጠው አስተያየት እንዲህ ብለዋል። በጣም ያስደስታል። በቲሙ ደግሞ ጎል አስገባ አስቆጥሮ የማሸነፋችን በጣም ትልቅ ደስታ ነሰማ ጣልኝ እያልኩት ነበረ ተገባ ያውስም ሰትኛል ለባጌች እና ያው ውጤቱ ለኛ በጣም ጥሩ ነገር ነው። ዜና የማስበው ያው ከመሪያችን አንድ ጨዋታ እየቀረ እሱም ካሸነፍን የምንሆንበት ጨዋታ ሲሆነ በጣም ጥሩ ውጤት ነው ያለ ባለሜዳው ኤሌክትሪክና ወላይታ ዲቻ አንድ ለአንድ አቻ ሲለያዩ ለወላይታ ዲቻ አዲሱ ተስፋዬ ለኤሌክትሪክ ደግሞ ዊሊያም አሳንጆ ናቸው ጎሎቹን ያገቡት። የኤሌክትሪክ ዋና አሰልጣኝ አቅናፉ አለሙ ከጨዋታው በኋላ የሚከተለውን ተናግረዋል። ወላይታ ጠንካራ ቡድን ነው። አጋጣሚ ወደ ተመጣጣኝ ነው ሱ ክክር የታየበት ችግር። በእርግጥ ያገኘናቸውን ሚገሎች በሙሉ ስንጠቀም ኖሮ በዚህ መልኩ ባልቀርብ ነበረ እና አሁንም ቀረም አንዳንዴ ከነ ችግሩ መቀበል የወላይታ ዲቻ አሰልጣኝ መሳይ ተፈሪ በበኩላቸው በተጫዋቾቻቸው መደሰታቸውና ሆኖም የተገኙትን የተሻለ የማግባት አጋጣሚ አለመጠቀማቸው እንዳናሸንፍ አድርጎናል ብለዋል። ወደ አውሮፓ ታላላቅ ሊጎች የውስጥ ውድድር ስንሸጋገርም ትልልቆቹ የእንግሊዝ ፕሪምየር ሊግ ቡድኖች ከታችኛው ዲቪዚዮን በመጡ ተሸንፈው ከኤፍ ኤ ካፕ ውጪ ሆነዋል። ትናንት አርሴናል ከታችኛው ዲቪዚዮን የመጣውን ብራይተን ኤንድ ሆቨንን ሶስት ለሁለት አሸንፎ ወደ ቀጣይ የኤፍኤ ካፕ አልፏል። ከትልልቆቹ ሳይሸነፍ ተርፎ ለሌላ ዙር የተሸጋገረው አርሴናል ብቻ ሲሆን ቼልሲ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተንሃም ሆትስፐር፣ ሳውዝ ሃምፕተን እና ስዋንሲ ሲቲ ሁሉም ያውም በሜዳቸው ነው ተሸንፈው ከኤፍኤ ዋንጫ ውድድር ውጪ የሆኑት። የቼልሲን በሚድል ስፕራውን አራት ለሁለት መሸነፍ ተከትሎ አሰልጣኝ ጆዜ ሞሪኒሆ ክፉኛ ተበሳጭተው ታይተዋል። በአሰልጣኝነት ዘመናቸው ይህን የመሰለ አሳፋሪ ሽንፈት አይቶኝ አያውቅም ብለዋል። በስፔን ላ ሊጋ መሪው ሪያል ማድሪድ ኮርዶባን ሁለት ለአንድ ሲያሸንፍ፣ ባርሴሎና ኤሊቼን ስድስት ለባዶ፣ አትሌቲኮ ማድሪድ ሪዮ ቫልካኖን ሶስት ለአንድ በመርታት የመሪነት ፉክክሩን አፋፍመው ቀጥለዋል። ሪያል ማድሪድ በአርባ ስምንት ባርሴሎና በአርባ ሰባት አትሌቲኮ ማድሪድ በአርባ አራት ከአንደኛ እስከ ሶስተኛ ያለውን ደረጃ እንደያዙ ነው። የሪያል ማድሪዱ ክርስቲያኖ ሮናልዶ በሰፊ የጎል ልዩነት በሀያ ስምንት ኮከብ ጎል አስቆጣሪነቱን ይመራል። ሜሲንና ኔማርን በሰባት እና በአስራ አራት ጎል ይቀድማቸዋል። ይኸው ነው በእኔ በኩል ያለው ሰለሞን፣ አመሰግናለሁ። ገዛ ንጽዮን መስቀል ነበር ከአዲስ አበባ። በአትሌቲክሱ ስፖርት ዜና በትላንቱ በእስፓኛው ከተማ በኤልጎባር በተካሄደው ሰባ ሁለተኛው ዓለም አቀፍ ሁዋን ሙጌርዛ አገር አቋራጭ ሩጫ ውድድር ኤርትራዊው ተክለ ማርያም መድህን ድል ተቀዳጅቷል። በዚህ ውድድር ጠንካሮቹ የአውሮፓው ሻምፒዮን የቱርኩ ፖላት አሪካን፣ ኬንያዊው ጄሩስ ቢሬክ፣ የዩጋንዳው በ2014 በ10ሺ የወጣቶች ሻምፒዮን ጃሹዋ ቺፕቴጊ ና ኤርትራዊው ጎይቶም ቀድመው ታይተዋል። በያዝ ነው የአውሮፓውያን ወር ማለት በጃንዋሪ ውስጥ ብቻ ተክለማርያም በአንደኝነት የጨረሰው በሦስት ከተሞች አከታትሎ ነው። በሳንሴባስቲያን ሴቪይ፣ ና ትላንት በኤልጎባር መሆኑ ነው። ተክለ ማርያም ለሌላ የረጅም ርቀት በመጪው ግንቦት ቤጂንግ ላይ የሚካሄደውን የዓለም ሻምፒዮና በሩቅ እያማተረ ነው የምናየው ይሆናል። በሴቶቹ በትውልድ ኢትዮጵያ ለባህሬን የምትሮጠው ሚሚ በለጠ ዝነኛዋን ኬንያዊት ኤሚሊ ሸቤትን ቀድማ በአንደኝነት ገብታለች። መርሲ ሸሮኖ እርሷም ከኬንያ ናት። ሶስተኛው በዚሁ ላብቃ። አድማጮቼ ነገ በአፍሪካው ዋንጫ ልዩ መስኮት እንገናኛለን። እስከዛው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። እኛም ሰለሞንን ለዝግጅቱ እናመሰግናለን። አድማጮች ተከታዩ አፍሪካ ነክ ርዕሶች ኢትዮጵያና ጅቡቲ የምጣኔ ሀብት ውህደት ለመፍጠር እየሰሩ ናቸው ይላል የምሽቱ አፍሪካ ነክርሶች በመንደርደሪያው ውሎ አድሮም ወደ ፖለቲካዊ ውህደት የማምራት እድል እንዳለ የጅቡቲው ፕሬዝዳንት እስማኤል ኡመር ኪሌ ራሳቸውም የኢትዮጵያና የጅቡቲ ግንኙነት ጽኑ መሰረት እየጣለ በሚሄዱ የሁለቱ አገሮች ህዝቦች ፍላጎት ከሆነ ቢዋሃዱ መልካም ነው ሲሉ መናገራቸውን መዘገቡን ያስታውሳል አፍሪካ ነክርሶች ከሁለት ሳምንታት በቀረበው በዚህ የመጀመሪያ ክፍል ቃለ ምልልስ በጉዳዩ ዙሪያ ሲጽፉ የቆዩ ዶክተር ገላውዲዮስ አርአያ የምጣኔ ሀብት ውህደት ውቅድ ሁለቱን ሀገሮች እንደሚጠቅም ተንትነዋል። የፖለቲካ ውህደት ሲባል ግን ስምምነት ላይ ከተደረሰም ብዙ የጥናትና ውይይት ከተደረገ በኋላ ሊሆን እንደሚገባው ነው የገለጡት። ዶክተር ገላውዲዮስ በሲቲ ዩኒቨርሲቲ ኦፍ ኒውዮርክ የአፍሪቃና የአፍሪካውያን አሜሪካውያን ጥናቶች ክፍል መምህር ናቸው። ዶክተር ገላውዲዮስን ን ያወያየችው አዳነች ፍስሀየ ናት። ኢትዮጵያና ጅቡቲ የፖለቲካ ውህደት ለማድረግ ከተስማሙ ጥቅሙ ከፍተኛ ሊሆን ይችላል በሚሉበት ይጀምራሉ። ዶክተር ገላውዲዮስ ውህደቱ ከተደረገ በኋላ ግን የፈለገውን ውህደት ይሁን ኮንፌዴሬሽን፣ ፌዴሬሽን ይሁን ወይም ልዩ የኢኮኖሚ ዞንም ሊሆን ይችላል፣ ጥቅሙ ከፍተኛ ነው። በጣም ሁለቱ ሀገሮች ይጠቀማሉ ጅቡቲ ቀደም ብዬ እንደጠቀስኩት የምትጠቀመው እንግዲህ የፈለገውን ነገር ታገኛለች። ከኢትዮጵያ ብዙ ጸጋዎች አሉ። እህልም ሊሆን ይችላል፣ ስኳር ሊሆን ይችላል፣ የፈለገውን የምግብ አይነቶች ሊሆን ይችላሉ፣ ውሃ ሊሆን ይችላል። ብዙ ነገር ማግኘት ትችላለች ከኢትዮጵያ በጣም ብዙ ነገር። ኢትዮጵያ ዋናው ጥቅሟ የባህር ወደብ ይኖራታል፣ ነጻ ማለት ነው፣ የራሷ ከዚህ እንግዲህ ትልቁ ጥቅም የኢትዮጵያ የራሷ ፖርት ይኖራትና በዛ በኩል የፈለገውን ንግድ መካሄድ ትችላለች። ከጠቅላላ ዓለም ማለት ነው ይሄ ነው። ሌላ ብዙ ጥቅም ከጅቡቲ የምታገኘው ነገር የለም። ኢትዮጵያ ኢትዮጵያ በጣም ትልቅ አገር ነው። ዘጠና ሚሊዮን አልፏል። አሁን በስፋትም ካየ ነው በቆዳ ስፋት አርባ ሰባት እጥፍ ነው ከጅቡቲ በጣም ትልቅ አገር ነው። በጣም ሀብታም ነው ደግሞ ፖቴንሻሊ አት ሊስት በጣም ሀብታም ነው። ኢትዮጵያ ከጅቡቲ የምታገኘው ፖርትን ብቻ ነው ወደብ ብቻ ነው። ጅቡቲ ግን ብዙ ጥቅም ታገኛለች። በጣም በጣም ብዙ ጥቅም ነው የምታገኘው፣ እንዳስቀመጥኩት ማለት ነው። ወደቡም ቀላል ነገር አይሆንም እንግዲህ ወደብ የሌላት ሀገር ስለሆነች ልክ ነው። አንደኛውም አ ሚሊዮን ብር ነው የሚከፈለው ለወደቡ። እንዲያውም ችግር ስለተፈጠረ እሱን ለማቃለል የመሬት ወደብ ፈጥራለች ኢትዮጵያ ሀገር ውስጥ ይህንን ለማቃለል ማለት ነው እንግዲህ እና ያን ሁሉ ሸክም የአሁኑ ገንዘብ መቆጠሩም ትችላለች ኢትዮጵያ። ነጻ ወደብ ካላት ደግሞ እንዳፈለገች ትንቀሳቀሳለች ማለት ነው። እንግዲህ አሁን ኢትዮጵያና ጅቡቲ የጀመሩት የመቀራረብና በውህደት ደረጃ መወያየት ሁኔታ ከሌሎቹ የምስራቅ አፍሪካ ሀገሮች ጋርስ የኢኮኖሚ ውህደት ለማድረግ የሚቻልበት እድል ምን ያህል ሊሆን እንደሚችል ቢገልጹልን? ይሄ በጣም ጥሩ ጥያቄ ነው። እንዲያውም አንድ ጋዜጠኛም ለጠቅላይ ሚኒስትሩ አቅርበውት ነበር ይሄን ነገር እና ውህደቱን በሚመለከት በጅቡቲና በኢትዮጵያ ብቻ የተወሰነ ሳይሆን ለምስራቅ አፍሪካና ጠቅላላ አፍሪካንም የሚል አጠቃላይ መልስ ተሰጥቶበት ነበር። እኔ ሳይው እንዴት ነው አሁን ከእኛም እንዲያውም መጥቀው የሄዱት የምስራቅ አፍሪካ አገሮች ይህንን የመጣኔ ሀብታዊ ውህደት በሚመለከት የድሮ የምስራቅ አፍሪካ ለምሳሌ ኡጋንዳ፣ ኬንያና ታንዛኒያ ብቻ ነበሩ። በኋላ ሞቶ ነበር ያ ማህበር ኢስት አፍሪካን እንትን የሚባል ማህበር እንደገና አንሰራራ አሁን በአዲስ አወቃቅ በአዲስ እንትን አንሰራራ። እና አሁን አምስት ሀገሮች ናቸው። ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ እና በጣም ጥሩ መንገድ ነው የያዙት። የጉምሩክ የካስተምስ ነጻ ንግድ እንዲኖር፣ ነጻ ፓስፖርት፣ ነጻ ቪዛ፣ አንድ ገንዘብ እንዲኖራቸው ለወደፊትም ለወደፊትም ጊዜ ይበጃል እንጂ አንድ ባንዴራ የአምስቱ ሀገሮች ዋናው ትኩረታቸው ግን ቪክቶሪያ የሚባለው ሀይቅ እሱን በደንብ ለማበልጸግ እና በአካባቢው የአሳ ልማት ኢንዱስትሪ ተፈጥሮ ለአለም ገበያ ለማቅረብ እንዲችሉ የተሯሯጡ ነው እንግዲህ በብዙ ረገድ ውህደት ፈጥረዋል እዛ ግን ምንድን ነው ጥሩም የሆነው የኢስት አፍሪካ የሚባለው ማህበር በሌላ ኮሚሳ የሚባል ደግሞ የምስራቅና የደቡብ አፍሪካ ውህደት የሚፈጥር የአካባቢው ድርጅት አለ። እዛ ኢትዮጵያ አባል ናት። የምስራቅ አፍሪካ ሀገሮች አባሎች ናቸው። የደቡብ አፍሪካ ሀገሮች እንደነ ዚምባብዌ፣ እንደነ ቦትስዋና፣ እንደነ ደቡብ አፍሪካ የመሳሰሉ ደግሞ አባላት ናቸው። ዞሮ ዞሮ የጅቡቲ ና ኢትዮጵያ ውህደት በይበልጥ ያጠናክረዋል። የምስራቅ አፍሪቃ የሚባለው ና የኮሚሳ የደቡብና የምስራቅ አፍሪቃ ግንኙነት የሚመለከት ስለዚህ በጣም ጥሩ መንገድ ነው የያዙት እነሱ። እኛም ተከትለን መሄድ ይኖርብናል። ትንሽ ችግር ያለው የሚታየኝ የእኛ አካባቢ የአፍሪካ ቀንድ የሚባለው እውከት ይበዛበታል። ሶማሊያም እንግዲህ እንደምናውቀው ነው። ደቡብ ሱዳንም እንደምናውቀው ነው እና የኢግአድ ከሁሉም የተዳከመ የአካባቢ ድርጅት ኢግአድ ነው። የአፍሪቃ ቀንድ ማህበር እሱ በደንብ መስራት አልቻለም እስካሁን ድረስ። ምክንያቱም በአካባቢው ጸጥታ አልተሰፈነም፣ ሰላም አልሰፈነም። እነዚህ ምስራቅ አፍሪቃ ሀገሮች ግን በመጠኑም ቢሆን ሰላም ስላገኙ ደህና መንገድ ይዘዋል ለማለት ይቻላል። እና ትንሽ ችግር ይኖራል። በአፍሪካ ቀንድ ግን ኢትዮጵያ አሁን በያዘችው አጠቃላይ የፖሊሲ ደህና ነው የሚመስለው። የደቡብ ሱዳንች ለማስታረቅ በሶማሊያም የሰላም ከፍተኛ ሚና የተጫወተች ነው። የጅቡቲም ጋር ጥሩ ግንኙነት እየተመሰረተ ነው እንደተጠቀሰው። እና የኋላ ኋላ ደህና የኢኮኖሚ ውህደት ይኖራል በአካባቢው። በነገራችን ላይ እሱን ካነሱ ዘንዳ ኢትዮጵያ በአሁኑ ጊዜ ከሞላ ጎደል ከሁሉም የአፍሪካ ቀንድ ከሌሎች የምስራቅ አፍሪካ ሀገሮች ጥሩ ግንኙነት እየመሰረተች ነው። እንግዲህ ከጅቡቲም ጋር አሁን ያወራነው ጉዳይ ነው። ከደቡብ ሱዳን፣ ከሱዳን በጣም ጥሩ የሆነ ግንኙነት እየፈጠረች ነው እና እስቲ በዚህ ላይ ያሉት አመለካከት ዋናው ነገር እሱ ነው። ከድሮም ጀምሮ በተለያዩ ጽሁፎች የሚያቀረብኩት ነገር ነው ይሄ ሰላም እንዲኖሩ በአካባቢው ምክንያቱም አጠቃላይ ስናየው በአፍሪካ አጠቃላይ ልዩ ልዩ ችግሮች ሊኖር ይችላሉ። ግን በጣም የተበጠበጡ አካባቢ አንደኛ የአፍሪካ ቀንድ ነው። ሁለተኛ ኮንጎ ነው። ሶማሊያም በሌላ አካባቢ ይህን ያህል ችግር የለም። ስናየው አልፎ አልፎ የለውጥ እንትን ይመጣል፣ ግን ሰላም አለ። ሰላም ከሌለ ምንም ማድረግ አይቻልም። አሁን ምንድን ነው ደህና እንትን የተፈጠረው ባለፈው ሀያ አመት። ሌላም ሌላም ችግሮች የፖለቲካ ችግሮች ሊኖሩ ይችላሉ። ግን ባለፈው ሀያ አመታት ሰላም ሰፍነዋል። ኢትዮጵያ አካባቢ እና የደቡብ ሱዳን ሕዝቦችን ለማስታረቅ ኢትዮጵያ ሚና መጫወት በጣም ጥሩ ነው። ለወደፊትም ይጠቅማታል እዛ ሰላም ከሰፈነ ማለት ነው። ከጅቡቲም እንዳየነው ነው። የሶማሊያም ነገር እንግዲህ ትንሽ ጊዜ ሊፈጅ ነው፣ ምክንያቱም አገሩ ተደምስሰዋል ጠቅላላ እንደገና ለመነሳት ጊዜ ያስፈልገዋል። ሆነም ግን እዛም አካባቢም ጥሩንትን ተይዘዋል እና በዚህ ረገድ ሳያው ከዓለም ጠቅላላም ኢንቨስተሮች መምጣታቸው ወደ ኢትዮጵያ የሚያስገርም አይደለም። ምክንያቱም ሁኔታውን አይተውታል። በአካባቢው ሰላም አለ። ማንኛውም ኢንቨስተር ከየትም ይሁን ከጃፓን ይሁን ከአውሮፓ ይሁን ከየትም ሀገር ከአሜሪካም ይሁን በአካባቢው ሰላም አለው ወይ ነው የምንጀምራው ጥያቄ። ሁለተኛው ምን አይነት የኢኮኖሚ ፖሊሲ ያለው አገሩ የሚልም ይኖራል። እና በሁለቱም ረገድ አሁን ሲያዩት ኢንቨስተሮቹ የተሻለ ሁኔታ ኢትዮጵያ ውስጥ ተፈጥረዋል የሚል እምነት ስላላቸው የጎረፉ ነው እንዲያውም ወደ ኢትዮጵያ የጎረፈው ነው እና ይህንን ስናየው ደህና አቅጣጫ ተይዘዋል ሌሎች ጥያቄዎች ይኖራሉ እኛ አሁን ከናገረው ጋር ብዙ ላይ ይዛመድ ይችላል ግን የዲሞክራሲ ጥያቄ ያለ የነጻነት ጥያቄ አለ ይህን ለወደፊቱ መሟላት ያለበት ጉዳይ ነው የሚል እምነት ነው ያለኝ እኔ በአጠቃላይ ስናየው ግን ደህና ሁኔታ ተፈጥሯል እሺ እንግዲህ ዶክተር ግላውዴ ሰርአያ በመጨረሻ እስካሁን ያልጠቀስ ነው ለመናገር እንፈልጋለሁ የሚሉት ነገር ካለ? አንድ መልእክት ማስተላለፍ የምፈልገው የጅቡቲና እንትን በሚመለከት እጅግ በጣም በጣም አስፈላጊና ታሪካዊ ነው የሚል እምነት ስላለኝ ሁለቱም ሀገሮች ሊጠቀሙ ስለሚችሉ እንዲያውም ይህን ያህል መጓተት የለበትም የሚል እምነት ነው ያለኝ። ምክንያቱም በኢትዮጵያ መንግስት በኩል በይፋ ባይናገሩም ቀደም ብዬ እንደጠቀስኩት አንዳንድ ነገሮች እየሰሩ ነው በእርግጥ ግን በአጠቃላይ ተድበሱ ሰው የሚያልፍ ሳይሆን የውህደቱ በይፋ ለህዝብ ተነግሮ ሁለቱ ህዝቦች ወደዛ የሚያመሩበት መንገድ መፈጠር እንዳለበት የኢትዮጵያ መንግስት መግፋት አለበት የሚል እምነት ነው ያለን። ዶክተር ገላዲስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን አድማጮች ስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ሰባት ያመለክታል። አሁን ተከታዩ ሳምንታዊ ቅንብር ጤና ነው። አዘጋጅና አቅራቢ ሰለሞን አባተ። ይህ ሴራሊዮንና ላይቤሪያ ውስጥ የኢቦላ መዛመት ባለፈው ሳምንት እጅግ በጣም ቀንሷል እንዲያውም አሽቆልቁሏል ነው ያለው የዓለም የጤና ድርጅት። ይሁን እንጂ ይህ በጎ ዜና ወረርሽኙ ለማብቃቱ ማረጋገጫ አይደለም፣ አደጋ እንደሆነ ይቀጥላል። አይኖቻችሁን ከፍታችሁ ተንቀሳቀሱ ሲልም መክሯል። እስካሁን ለኢቦላ ቫይረስ የተጋለጠው ሰው ቁጥር በሶስቱ ሀገሮች ውስጥ 27797 ደርሷል። ባለፉት ሶስት ሳምንታት ውስጥ ይህ የኢቦላ ቫይረስ መኖሩን የሚያሳውቅበት ጊዜ ነው፣ ሶስት ሳምንት ወይም 21 ቀን። ሴራሊዮን ውስጥ የተመዘገቡት 463 አዳዲስ አጋጣሚዎች ናቸው። ጊኒ ውስጥ 109፣ ወረርሽኙ ከሁሉም ብሶባት በነበረችው ላይቤሪያ 21 ናቸው የተገኙት። የዓለም የጤና ድርጅት ረዳት ዋና ዳይሬክተር ብሩስ አይዋርድ የድርጅቱን የኢቦላ ምላሽ መርሃ ግብር ይመራሉ። ሊሳ ሽላይን ጄኔቫው ቢሯቸው አነጋግራቸው ነበር ያለፈው ሳምንት ቁጥሮች የሚያሳዩት በአራትና በአምስት ወራት ውስጥ ያልታየ ዝቅተኛ የመተላለፍ መጠንን ነው። ይህ የተጨበጠ እውነተኛ መቀነስ ነው። ባለፉት አራት ሳምንታት በተከታታይ የመውረድ ሁኔታ ሲታይ የአሁኑ የመጀመሪያ ጊዜ መሆኑ ነው። እንዲህ አይነቱን አዝማሚያም በሦስቱም ሀገሮች ውስጥ እያስተዋልን ያለነው ለመጀመሪያ ጊዜ ነው። ዶክተር አይልዋርድ ምዕራብ አፍሪካ ውስጥ ለሶስት ሳምንታት የቅርብ ክትትል ሲያደርጉ ቆይተዋል። እናም እነዚህ በኢቦላ ወረርሽኝ በብዙ የተጎዱ ሀገሮች አሁን አደጋውን ለማቆምና ለመቀልበስ የሚችሉበት ደረጃ ላይ እንደሚገኙ ገልጸዋል። ሀገሮቹ አሁን በቂ አልጋዎች እንዳሏቸው የደብሊውኤችኦ ምክትል ዋና ዳይሬክተር አመልክተዋል። በተጨማሪም በበሽታው ምክንያት የሚሞት ቢኖር ደህንነቱ የተጠበቀ የቀብር ስርዓት ማከናወን የሚችሉ በቂ የሰለጠኑ ቡድኖች መኖራቸውን ጠቁመዋል። ከኢቦላ ህሙማን ጋር ግንኙነት የነበራቸውን ሰዎች ፈለግ ተከትሎ ለማግኘት የሚችልም ተጨማሪ የሰው ኃይል ዛሬ አለ። ይሁን እንጂ ይህ በጎ ዜናና የተሻሻሉት የመከላከያና የህክምና አቅሞች ኢቦላን ወደ መጥፋት ይወስዱታል ማለት አይደለም፣ ይላሉ ዶክተር አይዋርድ። መተላለፉን ለማቆም በሽታው ካስከተላቸው ጥፋቶች ጋር እያደረግን ያለነው ግብግብ ወደ ሌላ ደረጃ ተሸጋግሮ የበሽታውን የትልልፍ ሰንሰለት ወደ ማቋረጥ መግባት አለበት። ይህ ማለት የት እንደተቀሰቀሰና በእያንዳንዱ አካባቢ እንዴት እንደተዛመተ ማወቅ፣ ግንኙነቶቹን በትክክለኛው ሁኔታ ማግኘት፣ እንቅስቃሴዎቹን መከታተል ከእንግዲህ አዳዲስ ሰዎች በቫይረሱ እንዳያዙ ለማድረግ ይረዳናል። የወረርሽኙን የመዛመቻ ሰንሰለቶች ለመከታተል ደብሊዩ ኤችኦ 750 ባለሙያዎችን መስክ ላይ ማሰማራቱን ዶክተር አይል ዋርድ አመልክተዋል። ይህ ቁጥር ወደ አንድ ሺህ እንዲያድግ እንደሚደረግም ተናግረዋል። ይሁን እንጂ የገንዘብ ጉዳይ ትልቁ ማነቆ እየሆነ መምጣቱንም አክለው አሳስበዋል። ኢቦላን ሙሉ በሙሉ ለማጥፋት የተባበሩት መንግስታት ድርጅት በመጪዎቹ ስድስት ወራት ውስጥ አንድ ነጥብ አምስት ቢሊዮን ዶላር ማግኘት አለበት። እየተገባ ያለው ቃል በጣም እየቀነሰ ባለበት በአሁኑ ሁኔታ እስካሁን የተገኘው አምስት መቶ ሚሊዮን ዶላር ወይም ከሚፈለገው አንድ ሶስተኛው ብቻ ነው። የጸረ ተሐዋስያን መድኃኒቶች ፍቱንነት ጉዳይ በተለይ በማደግ ላይ ባሉ ሀገሮች ውስጥ ከባድ አደጋ ላይ እየወደቀ ነው። ቴትራሳይክሊን፣ አምፒሲሊን፣ አሞክሳሲሊን፣ ባክትሪም እና ሌሎችም መድኃኒቶችን በሽታ አምጪ የሆኑ ረቂቅ ተሐዋስያን ከዕለት ወደ ዕለት እየተለማመዷቸው እየተደፋፈሩና ለመድኃኒቶቹ አልበገር እያሉ መጥተዋል። ቀድሞ በቀላሉ ይድኑ የነበሩ በሽታዎች ዛሬ በዋዛ አይነቀሉም። የዋዛ የነበሩ ብዙ በሽታዎች ዛሬ ገዳይ ሆነዋል። የኬኒ ሩባጋ የናይሮቢ ዘገባ እንደሚለው አርባ ሚሊዮን ኬንያውያንንም የሚጠብቃቸው አደጋ ቀላል አይሆንም። በእንግሊዝኛ መጠሪያው ምህጻር ኤኤምአር በሚባለው የጎጂ ተሕዋስያን ከመድኃኒቶች ጋር የመለማመድ ሁኔታ እንደ ኒሞኒያ የሳምባ ምች ይባላል በልማድ ቀላል ቁስሎችና ወባ ይበልጥ እየተባባሱ እንዲሄዱ እንጂ እንዳይድኑ አድርጓቸዋል። ለምሳሌ እንደ ወረርሽኝ የሚከሰተውን ተቅማጥን የሚያመጣው ህዋስ ከመድኃኒቱ ጋር ሙሉ በሙሉ መቶ በመቶ ማለት ነው መለማመዱን የኬንያው የህክምና ምርምር ተቋም አመልክተዋል። እንዲህ አይነቱ የተሐዋሲያን መድኃኒትን የመቋቋም አዝማሚያ በእንስሳት ላይም መስተዋሉን በኬንያ የደቂቃን ህዋሳቱ ህይወት ምርምር ማዕከሉ ዳይሬክተር ዶክተር ሳም ካሪዩኪ ለቪኦኤ ገልጸዋል። ፋማስ ዩዝ አንቲቢዮቲክስ ፎር ፕሮፊላክሲስ ፕሪቨንቲንግ ዲሲዝ በሽታን ለመከላከል ሲሉ ጸረ ተሐዋስያን መድኃኒቶቹን ለእንስሳቱ የሚሰጡ ገበሬዎች አሉ። ይህ ቀዳሚ ከሚባሉ መድኃኒትን የመለማመዱ ችግሮች አንዱ ነው። ብዙዎች በእንስሳት ሕክምና ዘርፍ አገልግሎት ላይ የሚውሉ መድኃኒቶች ደግሞ ለሰውም ጥቅም ላይ ይውላሉ። በአውሮፓውያኑ በ2013 ዓመተ ምህረት ከአንድ ዓመት በፊት ማለት ነው። ኬንያ ውስጥ ህሙማን ለቲቢ ሕክምና የሚሰጧቸውን መድኃኒቶች ሳይጨርሱ በማቋረጣቸው ምክንያት ሁለት መቶ ሃምሳ አራት ሰዎች መድኃኒት መቋቋም ለሚችለው የቲቢ አይነት ተጋልጠዋል። ለእንዲህ አይነቱ ችግር ቀዳዳ ከሚከፍቱና አደጋውን ከሚያባብሱ ሁኔታዎች መካከል ስልጠና የሌላቸው ሰዎች መድኃኒቶችን እንዲሸጡ መፍቀድ ይገኝበታል። ፖሊሲዎቹን ስራ ላይ ለማዋል ያለመፈለግ ችግር አለ። በባለሙያዎቹም በኩል ጥፋት ይፈጸማል። አንዳንዱ ለትናንሽ ጥቅማ ጥቅም እያሉ መድኃኒት ያለ አግባብ የሚያዙ ወይም የሚሰጡ አሉ። ጸረ ተዋሲያን መድኃኒቶችን ወይም አንቲባዮቲክስን በማያስፈልግበት ሁሉ የሚያዙ አሉ። አንዳንዶች ለተራጉንፋንና ለተቅማጥም እነዚያን ጸረ ተዋሲያ መድኃኒቶች ያዛሉ። ዶክተር ዊልሰን ዱንጉ በአንድ የናይሮቢ የጤና ተቋም ውስጥ የሚሰሩ ሐኪም ናቸው ይህንን የሚሉት። በእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን እገዛ ባለፈው ወር የወጣ የዓለም የጤና ሁኔታ ሪፖርት እንደሚጠቁመው በመጪዎቹ ሰላሳ አምስት ዓመታት ውስጥ በዚህ መድኃኒቶችን የለመዱ ተህዋሲያን በሚከተሉት የበረታ የህብረተሰብ ጤናና የግል ጤና ችግሮች በየዓመቱ እስከ 10 ሚሊዮን የሚደርስ ቁጥር ያለው ሰው ሊያልቅ ይችላል። ይህ ጉዳት ዓለምን በ35 ዓመታት ውስጥ እስከ 2050 ዓመተ ምህረት በአውሮፓ አቆጣጠር ማለት ነው ባለው ጊዜ የ100 ትሪሊዮን ዶላር ኪሳራ ሊያደርስባት ይችላል። የስኳር ህሙማን ከሌሎች ሰዎች በተለየና በበረታ ሁኔታ ለጤና እክሎችና ጉዳት የተጋለጡ ናቸው። የደምን የስኳር መጠን በተጠናከረ ሁኔታና በተከታታይ መጠበቅ እነዚያን ስጋቶችና የተባባሱ የተጋላጭነት ሁኔታዎችን ለማቆም፣ ቢያንስ በብዙና ብዙ እጅ ለመቀነስ ይረዳል። እንዴት? በቀጣይ ዝግጅት የባለሙያ ምክርና ሌሎችን መረጃዎችን አካትቼ ይዤ እመለሳለሁ። ለዛሬ ከቪኦኤ ጤና ጤና ይስጥልኝ። በጤና ክብራት እና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀሩን ጥቂት ደቂቃዎች የእናንተን አስተያየቶች መልስ እናሰማቸው። እኔ ከሁሉም የሚገርመኝ ተቃዋሚ ተብየውም እናንተም፣ ሁሉም ሰው ጸጥታ አስከባሪዎች እና ህዝብ ድህንነት እያላችሁ ህዝብ የሚደበድብን ሰላማዊ ሰልፍ የወጣን ሲደበድብ በፌስቡክ እንዳየ ነው እንዲሚፈልጥ ሰውን ህዝብ ደህንነት ይባላል። ለመሆኑ ህዝብ ደህንነት ማለት ሰው መደብደብ ነው? ለመሆኑ ጣጣ አስከባሪ ሰው በሰላማዊ ሰልፍ የወጣን ሰው አስደንብሮ መደብደብ ነው? እና እኔ በበኩሌ እነዚህ ጣጣ አስከባሪ በጣም ለአንድ ፍርዓት የሚተዳደሩ ቀጥረኛ ናቸው። ህዝብ ደህነት አይባልም። ህዝብ ደህንነት ለህዝብ የቆመ ህዝብ የሚጎዳ ህዝብ የሚሞት ፖሊስና ጣጣ አስከባሪ ነው። እንዴዚህ እንደነ አልቃይዳ እንደነ አልሸባብ እንደነ ቦኮ ሀራም ህዝቡን የሚያስደነቡና ህዝቡን የሚቀጠቅጡ ናቸው። እናንተ በእርግጥ ይሄ እንደዚህ አይነት ነገር ሲነገር ደስ አይላችሁ ይችላል። እውነቱ ግን ያ ነው። ኢትዮጵያ ዛሬ እየተደረገ ያለው ይሄ ነው። እና በእውነት እስኪ እነዚህ ሰዎች መደብደብ፣ ለመሆኑ የሚደበድቡ ሰዎች ታዝየ ነው ሌላ ነገር፣ እያንዳንዱ ሰው አዛዩን ታዛዩ በዚህ ቅጥቀጣ እና ድብደባ ውስጥ የተሰማራ ማንኛውም ወንጀለኛ ናቸው። በወንጀል ይጠይቃሉ። የሰው አካል መቀጥቀጥ መደብደብ በወንጀል ያስጠይቃል። ሰውን መጉዳት ህጋዊ ያደርገውም እና እኒህ ሰዎች ማሰር የሚገባቸው ሊረብሹ ወይ ደግሞ ድንጋይ ቢወረውሩ ነው። አቶ ቢዎች በቅድሚያ የከበረ ሰላምታ እያቀረቡ ከዚህ ቀጥሎ የማቀርበው ሰው ታቀርቡልኝ መተማመን ነው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት አባባል ህዝባችን ዋስትና ያለው መንግስት የመመኘትና አምባገነኖችን የመንቀፍ አባባል ነው። መቼም ሰው ሲሰራ ይሳሳታል። በተለይ የህዝብ ጥያቄ ያነገበ ቡድን ለሁሉም፣ የኤርትራ ፕሬዚዳንት ኢሳያስ አፉት ከጠመዝማዛው የትግል ህይወታቸው የተማሩት እጅግ በርካታ የህይወት ልምድ ነው። ለሁሉም እጅግ የሚጠቅመው የመከረኛውን ህዝብ የልብ ትርታ መረዳት እንጂ የፖለቲካ ስራ አይደለም። አብረን የኖርን ህዝብ ታሪክ ያለው ሰፊ የታሪክ ያለው በመቀራረብ የተመሰረተ ህዝብ ነው። ያለውን ህዝብ ማቀራረብ የተውለትን ዘግኖች ዋጋ መስጠት ነው። ቀጭሮ አፋጅቶ ማለት ግን እኔ ከሞትኩ አይነት እንዳይሆን፣ ሀሳቦ ጅምሮ ይሳካለቶ ይሳካልሎት ከማለት ሌላ ምን ይባላል? ከድንበር ገድሮት አመሰግናለሁ። እናመሰግናለን። የተከበራችሁ አድማጮች ለአስተያየቶቻችሁ በተለመደው የስልክ መስመራችን ወይም በኢሜይል አስተያየቶቻችሁን እንድትሰጡን አሁንም ግብዣችን ነው። የማጠቃለያ ዜናውን አሉላ ያሰማናል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ከቅኝ ግዛት ከወጣች በኋላ ያጸደቀችውንና ከስልሳ አምስት አመታት በፊት በዛሬዋ ዕለት እንደ አውሮፓውያን የዘመን አቆጣጠር ጥር ሀያ ስድስት ሺ ዘጠኝ መቶ ሀምሳ አመተ ምህረት በስራ የዋለውን የህንድን የመጀመሪያውን ህገ መንግስቷን በምታከብሩበት ብሔራዊ ክብረ በዓሉ ላይ በመገኘት የመጀመሪያው አሜሪካዊ ፕሬዝዳንት ሆኑ። ኦባማ ሶስት ቀናት በሚወስደው የዚያች ሀገር ጉብኝታቸው የመጀመሪያ ቀን ውሏቸው ከህንዷቻቸው ኢንድራ ሞዲ ጋር ጠንካራ የመግባባት ስምምነት በመፍጠር በሁለቱ ሀገሮች መካከል ያለውን ግንኙነት እያጠናከሩ ከተባሉ ስምምነቶች ላይ ደርሰዋል። ሚስተር ኦባማና ሚስተር ሞዲ በትላንትና ለበሰጡት መግለጫ አጣብቅኝ ውስጥ ገብቶ ለቆየው የኒውክሊየር ድርድር አይነተኛ ካሉት ስምምነት ላይ ደርሰዋል። አንዲት አነስተኛ መጠን ያላት ከምድር በሚቆጣጠሩ መሳሪያ የምትበር ድሮን ዛሬ ማለዳ ላይ ከዋይት ሀውስ ቅጥር ግቢ ወድቃ መከስከሷን ተከትሎ የደህንነት ሰራተኞች ምርመራ እያካሄዱ ባሉበት በአሁኑ ሰዓት አካባቢው ለተላላፊዎች ዝግ ተደርጓል። የማጠቃለያዎቹ እነኚህ ነበሩ። አመሰግናለሁ አሉላ። ለመሰናበት ያህል አጠር አጠር ያሉ መረጃዎች እናካፍላችሁ። ከዶላር ምንዛሪ እንነሳ። አንድ የዩናይትድ ስቴትስ ዶላር የመሸጫ ዋጋ ዛሬ ሀያ ብር ከአስራ ስድስት ሳንቲም ነው። እርስዎ ደግሞ ዶላር ከፈለጉ የመግዣ ዋጋ ሀያ ብር ከሰላሳ ስድስት ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ትንበያ መሰረት አዲስ አበባ ነገ ፀሐያማ ትሆናለች። ከፍተኛ ሙቀቷ ሀያ አራት ዝቅተኛው ሰባት ዲግሪ ሴልሽየስ ነው የሚሆነው በኢትዮጵያ ከፍተኛው የጋምቤላ ሰላሳ ዘጠኝ ዝቅተኛው ደግሞ የባሌ ሮ ቆቤ 3 ዲግሪ ሴልሺየስ ይሆናል። የተከበራቸው አድማጮቻችን ለምሽቱ ያስተናዳናቸው ዝግጅቶች የተጠናቀቁ በስቱዲዮ ፕሮግራሙን ይመራለን ንጉሥ ታምሪ፣ እንደዚሁም ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የፕሮግራሙ ዋና አዘጋጅ ተብላችሁ እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና እኔም ሰሎሞን አባተን አብራችሁን ስለቆያችሁ ከልብ እናመሰግናለን። ክቡራትና ክቡራን አድማጮች፣ የትግርኛ ዝግጅት ይቀጥላል። ደህና ደሩ በእኛ በኩል